የድምፃዊ ሀጫሉ ሁንዴሳ አስከሬን ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተክርስቲያን መካነ መቃብር አርፏል። የሽኝቱ ስነ ስርዓት በአምቦ ዩኒቨርሲቲ ስታዲየም ተከናውኗል። በስነ ስርዓቱ ላይ በጸጥታ ስጋት ምክንያት ቁጥሩ አነስተኛ ሰው መገኘቱን ታላቅ ወንድሙ አቶ ሀብታሙ ሁንዴሳ ገልጾልናል። አቶ ሀብታሙ በአርቲስት ሀጫሉ ሁንዴሳ ሞት ቤተሰቡ እጅግ ማዘኑን ገልጾ ነገር ግን ከቤተሰቡ ፍላጎት ፍጹም ውጪ በሆነ አካሄድ መቀበሪያ ቦታውን በመወሰን የቀብር ስርዓቱን ለማወክ መሞከር አሳፋሪ ድርጊት ነው ሲል ቅሬታውን አሰምቷል። ወጣቱ በስሜታዊነት አንድ ነገር ከማድረጉ በፊት ቆም ብሎ ሊያስብ ይገባል ሲልም መክሯል። አቶ ሀብታሙ ሁንዴሳ አቶ ሀብታሙን ያነጋገረችው ጽዮን ግርማ ከድምፃዊ ሀጫሉ ሁንዴሳ የህይወት ታሪክ ጋር አካታ ተከታዩን ዘገባ አዘጋጅታለች። ሰኞ ሰኔ 22 2012 ዓመተ ምህረት ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት የተገደለው በኦሮሚኛ የሙዚቃ ስራዎቹ ና በኦሮሞ ትግል ወቅት በሚያቀነቅናቸው ሀሳቦች የሚታወቀው የ36 ዓመቱ ድምፃዊ ሀጫሉ ሁንዴሳ ስርአተ ፍትሐቱ ና የቀብር ስነስርአቱ ዛሬ በተወለደባት አምቦ ከተማ ገዳመ ኢየሱስ ቤተ ክርስቲያን ተፈጽሟል ተፈጽሟል። የሀጫሉ ታላቅ ወንድም አቶ ሀብታሙ ሁንዴሳ ይህ እንዲሆን የተደረገው ደግሞ በቤተሰቦቹ ፍላጎት መሆኑን ተናግሯል። የአሜሪካ ድምጽ ከቀብር ስፍራው አምቦ ከተማ ባጠናቀረው ዘገባ መሰረት የድምፃዊ ሀጫሉ አስክሬን ዛሬ ጠዋት ከቀበሌ 03 ወይም ቶርበን ኩታይ እየተባለ ከሚጠራው የቤተሰቦቹ መኖሪያ ቤት ወደ አምቦ ዩኒቨርሲቲ ስታዲየም ተወስዶ በማርሽ ባንድ ታጅቦ የመታሰቢያ ዝግጅቱ ተሰናድቷል። በዝግጅቱ ላይም ወላጅ አባቱን ጨምሮ ቤተሰቦቹና የቅርብ ወዳጆቹ ንግግር አድርገዋል። የህይወት ታሪኩም ተነቧል። በመላ ሀገሪቱ የኢንተርኔት አገልግሎት በመቋረጡ ምክንያት ዘጋቢዎቻችን ከስፍራው ያጠናቀሩትን ዘገባ እንዳለ ለአየር ማብቃት ባንችልም ባገኘነው መረጃ መሰረት የቀብር ስነ ስርአቱ የተከናወነው በጸጥታ አካላት ታጅቦ ሲሆን ከዩኒቨርሲቲው ስታዲየም አጥር ውጪ ቁጥራቸው የበዛ ወጣቶች በቀብር ስነ ስርአቱ ላይ መታደም እንፈልጋለን፣ እንዲሁም አስክሬኑ ወደ አዲስ አበባ ተወስዶ በዚያ የቀብር ስነ ስርአቱ ሊከናወን ይገባል የሚል ድምጽ ሲያሰሙ ነበር። በመጨረሻም በጸጥታ አካላትና በእነዚህ ወጣቶች መካከል ግጭት ተፈጥሮ የሰው ህይወት መጥፋቱና የቆሰሉ ሰዎችም በሆስፒታል እንደሚገኙ ለማወቅ ተችሏል። ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል በተገኘው መረጃ መሰረትም ዘጠኝ ሰዎች በጥይት ተመተው ሆስፒታል ገብተው እንደነበርና ከነዛም መካከል የሁለቱ ህይወት አልፏል። የተቀሩት ሰባቱም የሕክምና ክትትል እየተደረገላቸው ነው ተብሏል። በአምቦ አጠቃላይ ሆስፒታል ደግሞ ሶስት ሰዎች ቆስለው የሕክምና ክትትል እየተደረገላቸው ይገኛል ተብሏል። ከቀብር ስነ ስርዓቱ በኋላ የሀጫሉን ታላቅ ወንድም በስልክ አነጋግረ ነው ነበር። ራሱን በማስተዋወቅ ይጀምራል። እስቲ ሙሉህን ስምህን ንገርኝ። ማልበል አንተ ሙሉ ስምህ ሀጫሉ ስንት አመቱ ነው? የስንት አመት ታላቁ ስነ አንተ ሰላ ስድስት ዓመት ነው እ ሁለት ዓመት ገልጠዋለን። በመሀላችሁ ልጅ የለም? አለ አለ። ሁለተኛ ታናሽህ ነው ማለት ነው? ሁለት ልጆች አሉ፣ ከእሱ ውጭ ሁለት ልጆች አሉ ከእሱ እሺ። እንደው አብራችሁን ያደጋችሁት አንድ ላይ እና ሀጫሉ ምን አይነት ልጅ ነበር? ዋና ነው፣ አዛኝ፣ ጨዋታ ደርሳ ግታ ነው፣ ግን እልመኛ ነው ልጅ ሆኖ የሙዚቃ ስራ የመስራት ፍላጎት ነበረው። የልጅነቱ ጊዜ ምን ይመስላል? ስለ ልጅነቱ ጊዜ ንገረን እስቲ። የልጅነት ጊዜው ክራር ይጫወታል። እንደገና ደግሞ ዝም ብሎ ያንጎራጉራል። ከቶች ምናምን ለማንጣት ወደ ትንሽሮ ያጸዳለ አንድ ሶስት ኪሎ ሜትር የሚሆን ቦታ ሄዶ ሲመጣ በቃ ዝም ብሎ የሚገናኝ ጊዜ ዝም ብሎ ከቀደሙ ዘፋኞች እንትን በማለት ያንን ነገር የማንጎራጎር ባህሪ ያለው እና ክራር ግን በትክክል ይጫወታል። ኪቦርድ ምናምን ይጫወት ነበር። ልጅ እንደዚህ ሙዚቃ ሲያደላ ብዙ ጊዜ ቤተሰብ አይደግፍም። እናንተ እንደ ቤተሰብ አባቱ፣ እናቱ እንደዚህ ክራር በሚጫወትበት ጊዜ ይሰጡት የነበረው ድጋፍ ምንድን ነው? ማንም አይደግፉም። አባቴ በተለይ አይደግፉ አይግም ከታሽ ትምህርት ተማር ምናምን፣ ጠላቸው ምናምን ሳይሆን ድጋፍ ነገር ማንም የሚያበረታታ አልነበረም። ይኔው ሁኔታውን እና እንግዲህ እድል የሆነ ሱ አጋጣሚ ዘሬት ውስጥ ምናምን እየሰራ በአስራ ስድስት አመት ታስሎ ከአምስት አምስት አመት በኋላ የሚወጣው ከስር ቤት ማትሪክ የተፈተነው እዛ እያለ ነው አደለ? እዛ እያለ ነው። እንደገና ደግሞ በቃ ከዛ በኋላ ነው እንደዚህና የሚሆኑ ስራዎቹን ግጠውና ዜማ እዛ ውስጥ እየሰራ ከአምስት አመት በኋላ ሲወጣ ወደ ሙዚቃው ዓለም ተቀላቀለ። ከዛ ዜማውን ዘፈን ሰራ። ከዛ በኋላ በጣም ተወደደለት። ከዛ በላይ ተያለ በተለያዩ አውሮፓ ሀገሮችን ዜሯን ሰራ ነበረ። በቀደራዊ ፍጥረት ነው እዚህ የደረሰው። ማለ ማንም ደግፎት አደለም። ግን እየታወቀ ሲመጣ ስራዎቹ እየተወደዱለት ሲመጡ ማለት የኦሮምኛ ቋንቋ ተናጋሪ ብቻ አደለም የሀጫሉን ዘፈን የሚወድ የነበረው ና ቋንቋውንም የማይችል ሰው እንግዲህ፣ በመላው አገሪቱ ነው የሚወደድ የነበረው እና ያንን ስታዩ ምን ይሰማችሁ ነበር? እንደ ቤተሰብ። አሁን ግን ታዋቂነቱን እያተረፈ ሲመጣ አባቴ እሱን የማግነቅ ና የሞደል ባህሪ ያመጣው። እኔ እንደ ግል ግን በቃ ትልቅ ቦታ እንደሚደርስ ነበር ሀሳቢ የእግዚአብሔር ስራ ሆነ። ዋጭሩ በረ ስንት ናችሁ? በአጠቃላይ ስንት ልጆች ናችሁ? ከሳምንት ከዚህ በፊት እንደዚሁ በተመሳሳይ ሌላ ወንድማችሁ ህይወቱ ያለፋለ። አዎ፣ የዛሬ ሁለት አመት በአጋጣሚ የሆነ ስራ እየሰራ ድንገት ማሽን ነው ተንሸራቶ ከሞቶት ይሞታል እንጂ በዚህ በተቃውሞ እንቅስቃሴ አይደለም። አይ፣ ውሸት ነው ውሸት። ማን ነው ስሙ? የት ነበር የሞተው? አዲስ አንዴሳ ይባላል። ወደ ዳንግላ፣ ዳንግላ አካባቢ እዛ አካባቢ ነው የሆነ ማሽን አጋይ ነበረ። ማሽን እየሰራ ነው ማሽን ተንሸራቶ ከሞቶ። ስንት አመቱ ነበረ? እሱ ሀያ አራት ነው። እግዚአብሔር እንግዲህ የእሱንም ነፍስ ይማር፣ ቤተሰቦቹ ናችሁንም መጽናናት ይስጣችሁ። ሴቶች ልጆች አላችሁ ወን ወይስ ወንዶች ብቻ ናችሁ? እህቶች አሉ አለ። እንግዲህ ሀጫሉ የልጆች አባትም ነው የሶስት ልጆች አባትም ነው። በተለያየ ጊዜም ተናግረዋል ከባለቤቱ ጋር የረጅም ጊዜ ፍቅረኛው እንደነበረች እና ለልጆቹ ምን አይነት አባት ነበረ ያለ ልጅ አይደለም ለማንም ደው። አሁን ህይወቱ ወዳለፈበት ሁኔታ እንምጣና ህይወቱ ማለፉን ነው ቤተሰቡ የሰማው። እኔ ያለሁት አዲስ አበባ ነው፣ እዛው አሁን አራት ኪሎ አካባቢ። እሱ ደግሞ በዓለም ገና አካባቢ ነው የሚኖረው

ቤቱ እንዳለፈ ከሰሞኑ በኋላ አልቆች ነገር በዚያ ነው የሰሙት። ለመጨረሻ ጊዜ ያያችሁት መቼ ነበረ? ከቤተሰቡ ጋር የተገናኘው እኔ ወር አልፈኛል። እዚ አዲስ አበባ ሆነን ያው በሰራ ምክንያት በሞሚ በሽታ ጉዳይ የሚያቀራረብ ቤት የሚያስጌት ስላልነበረ አልሄድም። ባለቤቱ እንኳ ወልዳ ወራል መላያትም ይዤ ማላ ያው ግን ወደ አምቦም ከመጣ ወሮ ነው። ህይወቱ ካለፈ በኋላ ደግሞ ያው እንደምታዩት ነገሮች መልካቸውን የመቀየር ነገር አለ። ና አምቦ ከተማ ትናንትናም ሌላ ዘመድ ህይወት አልፏል ተብሏል። የእናንተ ዘመድ ና ስለሱ ልትነግረን ትችላለ? ማን ነው ህይወቱ ያለፈው? አጎት የሚል ነገር ነው የሰማ ነው። ጋንደና ልቀ ይባላል። የጉ ልጅ ነው። ስንት አመቱ ነው እሱ? ወደ አርባ ስምንት ይሆናል። ከእናንተ አንደ በት ለማረጋገጥ ምንድን ነው የተፈጠረው? በቃ ዝም ብለው ሆይ ሆይ ልጆች ነበሩ። በአጋጣሚ ከፖለቲካ ባለመግባባት በተፈጠረው ገባ ድንጋይ መወር ወር ሲጀምሩ ከዛ የተፈጠረው ነገር ነው። ድንጋይ ከሚወረውሩ ልጆችም ሽጉጥ ንቁቁሳ አለ ይባላል። እኛ እንኳን ኤሌክሽን ስለነበር እንደነበረ እንደዚያው ድንኳን ውስጥ

እንዴት ነበረ ስንብቱ? ምን ይመስላል? ወንድኛው ይህ ስንብት አይገባውም። ክብር የሚገባው ልጅ ነበረ። ምንም ማድረጋችን ሚው ሰው እስኪገባው ድረስ አንድ የሞተ ሰው ሬሳ ወደ ወደዚ ሚ ቤተሰብ እያለ ማንም አካል ሊሱ አይችልም ግን

የፈሪድ ቸኒቶች ነው ሆነ ልብሽንም ማድረግ የሚችል ከሆነ ይደረጋል እ። የሰው ሬሳ ላይ እንደዚህ ማለትም በጣም ኖር ነው። በጣም ነው ያዘንኩት። እንደ ቤተሰብም እኛ ግን ቀበል ምስል ዜር ይመስል ቀብሩ አዲስ አበባ መሆን አለበት የሚሉ ሰዎች ሲናገሩ እንደሰማሁት ብዙ ሰው በተገኘበት በትልቅ ስነ ስርዓት መቀበር አለበት የሚል ፍላጎት እንዳላቸው ነበር። ና ቤተሰቡ የተለየ ምክንያት አለው። አምቦ ከተማ ይሁንልን ያለበት አምቦ ከተማ የተወለደበት ትምቱ የተቀበረበት ነው። እንደገና ልጁ በተፈጥሮ የሆነ የሚታየው ነገር አለ ከሞትኩ እንኳን ከአምቦ ውጪ የትም እንዳትከጎኝ የሚል ነገር አለው። ቤተሰብ ደግሞ ይህን ያምናል። አንድ ሁለተኛ እሱ አንድ አበት ነው፣ ሁለተኛ ደግሞ የቤተሰብ ፍላጎት ነው። ግን ከቤተሰብ ፍላጎት ዘንድ ላይ ሌላ ነገር መወሰድ በጣም አሳፋሪ ትዲት ነው። እንደ ግሌ እንደው ምናልባት ይሄ ነገር ካለፈና ከተረጋጋ በኋላ የተሻለ መታሰቢያ ለማድረግ እንደው በቤተሰብም በኮሚቴም የተነጋገራችሁት ነገር አለ እኛ ወንድማችን አልፈዋል። እኛ ለእኛ መታሰቢያ ምንም ምንም ለአጫሉ የሚጠቅመው ነገር የለም። ማንም አደረገ ማንም አላደረገ ለእኛ ምንም ነገር ምንም አደለ። ገና መኖር የሚችል ልጅ ብዙ ህልም ያለው ልጅ በመንገድ አስቀርታውታል። ስለዚህ እንደዚህ እናደርግላቸው ለምንደ አልፈልግም። በቃ ወንድማችን እናተናል ስለዚህ እኛ ምንም ከማለም ምንም አልፈልግም። እንደው ወጣት ነህ ኢትዮጵያዊ ነህ። አሁን ሀገር ውስጥ ያለውን ሁኔታ ታያለህ። ከሀጫሉም በፊት ከሀጫሉም በኋላ በአጠቃላይ እንደ አገር በእርግጥ ከባድ ሰዓት ነው። ለአንተ ይህን ጥያቄ ማንሳቴ እንደ አገር አገር ደው እንድትቆም እንድትቀጥል የምታስተላልፈው መልእክት ይኖር ይሆን? ለወጣቶች ለኢትዮጵያ ሕዝብም ኢትዮጵያ ሕዝብ ለወጣቱ ማስተላልፈው ሁሉም ሰው የሆነ ነገር ከማድረጉ በፊት ቀስ ብሎ እንደው ቢያስብ ቆሞ ብሎ ቢያንስ በቃ አሁን ለምን ሬሳ እንዳይቀበር አምቦ ለፈለጋችሁ ብሎ መታየት ያለበት ቤተሰቡ ሬሳ እንዳይቀበር አምባጓሮ መፍጠር ግን እንደገና ሌላ ሰው እንዲሞት ማድረግ ይህ ማሰብ አይመስለኝም። እንደውም የሞተውን ሰው ክብር ማሳጣት ነው። ስለዚህ እንደው የሆነ ነገር ከማድረጋችን በፊት ብናስብ። ማሰብ ማስተዋል፣ ሰው ከእንስሳ የሚለየው በማሰቡ ነው ማክሰብ ደግሞ ትልቅ ነገር ነው። እናስብ ነው ቆመ ብለን ነገሮችን የሆነ የሆነ ነገር በስሜታዊነት ከምንነዳ። ለምንድን ነው ምንድን ነው ማን የማና ኃላፊነትን መወጣት የሚችል ትዳር ያለው ሰው ነው። ሚስቱ አትፈልግም፣ ወንድሞች ነን አንፈልግም፣ ቤተሰብ ነው አንፈልግም፣ እሱ በወት እያለ ተናገረው ቃል አንፈልግም። እና ምንድን ነው አሁን የሱ ስርዓተ ቀብር በስርዓት እንኳን እንዳይፈጸም ማስተጓደል በጣም ነውር ነው። እና በቃ ይህም ነገር ከማድረጋችን በፊት ብናስብ በጣም አመሰግናለሁ ሰላም ሁኖ እግዚአብሔር ያጽናችሁ በድጋሚ ለመላው ቤተሰብ ድምፃዊ ሀጫሉ ሁንዴሳ የተወለደው አምቦ ከተማ ሲሆን በ16 ዓመት ዕድሜው የከፍተኛ ሁለተኛ ደረጃ የአስረኛ ክፍል ተማሪ እያለ ማለት ነው በ1995 ዓመተ ምህረት አምቦ ከተማ በተማሪዎች እንቅስቃሴ እርሱና ጓደኞቹ የሰው ህይወት አጥፍታችኋል በሚል ጥርጣሬ ታስረው ከዚያም ተከሰው እርሱ ለአምስት ዓመታት በእስር ማሳለፉ ዛሬ በተነበበው የህይወት ታሪኩ ላይ ተነግሯል በመጨረሻም ፍርድ ቤት ከአምስት ዓመት በኋላ በነጻ ያሰናበተው ሲሆን በ እስር ላይ ያለ መጽሐፍ የጀመረውን ሙዚቃ መስራት ቀጠለ። ነጠላ ዜማ ለመስራት ጀምሮት የነበረውን የሙዚቃ ስራ ወደ አልበም በመቀየር ሳኚ ሞቲ የተሰኘውን የመጀመሪያ አልበሙን አወጣ። ጊቤ ጋ፣ መንጃ፣ ለጤ፣ ሰኚ ሞቲ አጫሉ ወደ ተለያዩ ሀገሮች በመሄድ በኦሮመኛ ቋንቋ ተወዳጅ የሆኑ ስራዎቹን አቅርቧል። በሙያው እንዲያድግና አልበሙን ከመግዛት ጀምሮ በሙዚቃ ስራዎቹ ላይ በመታደም እገዛ ያደረጉለት በውጭ የሚገኙ የኦሮሞ ማህበረሰብ አባላትን ደጋግሞ ሲያመሰግንም ከዚህ ቀደም ተሰምቷል። እዚህ ዩናይትድ ስቴትስም አራት ጊዜ መጥቶ ከ35 በላይ ግዛቶች ተዟዙሮ የሙዚቃ ስራዎቹን አቅርቧል። ዋኤ ኬንያ የተሰኘ ሁለተኛ አልበሙን ያወጣው የመጀመሪያ አልበሙን ካወጣ ከዘጠኝ አመት በኋላ ነው። ሀጫሉ የእርሱ ዘፈኖች የኦሮሞ ሕዝብ መብትን የሚጠይቁ መሆናቸውን ባገኘው መድረክ ላይ ሁሉ ይህንን ሀሳብ እንደሚያንጸባርቅም ዛሬ በተነበበው የህይወት ታሪኩ ላይ ከተነገሩት ሀሳቦች መካከል አንዱ ነው። ሀጫሉ ቀደም በሚሊኒየም አዳራሽ በተዘጋጀ የኢትዮጵያና የኤርትራ የሰላም መድረክ ላይ በእንጉርጉሮ ያስተላለፈውን መልዕክት በተመለከተ ከአሜሪካ ድምጽ ተጠይቆ በወቅቱ ሰጥቶት በነበረው ምላሽ ሀገሪቱ ወደ ከፋ ግጭት እንዳታመራና ተጨማሪ ሰዎች እንዳይገደሉ ጠቅላይ ሚኒስትር አብይ አህመድ እርምጃ እንዲወስዱ ለማሳሰብ የሰራሁት ነው ብሎ ነበር። በስፔሻሌ ባህረር በኦሮሚያ አዋሳኝ ላይ የሶማሌ ክልል ከአንድ ሺ ኪሎ ሜትር በላይ ነው የሚያዋሱ ነው እና በተለያየ አቅጣጫ ሰው ይገደላል ማለት ነው። የታጠቁ ኃይሎች ብዙ ጊዜ እየገቡ እንትን ል ዶክተር አብይን ገና እንደ ተመረጡ እርቁን ለመፈጸም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ ነገር ሳም ሞክረዋል። ብዙ ብዙ ብቻ ተደርገዋል እና የሀገር ሽማግሌዎችን ብዙ ነገር ቃል ተገብቷል አልተቻለም። ፕሬዚዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያኖችን ብቻ ሳይሆን በመላው ዓለም ትኩረት የሚስብና ሁሉም በጉጉት የሚያየው ነገር ነው እና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ፣ እሺ እንዲሆን፣ የኔ ይሄን ነገር የምገልጽበት አጋጣሚ ብቸኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው፣ ጎልቶ እንዲታይ። አቴንሽን አልተሰጠውም ማለት አይደለ። አሁን ለምሳሌ እውነት እንነጋገር ከተባለ አገሩን የሚመሩት አያውቁም እያልኩሽ አይደለም። እነሱ በራሳቸው አካሄድ እንደሚሄድ ዋቃለሁ፣ እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣና እንዲታወቅ ስለፈለግኩ ነው። ትኩረት እንዲያገኝ መፈለጌ ደግሞ ከእንደዚህ እንደዚያን ከእንደዚህ አይነት አጋጣሚ በላይ ላገኝ ስለማልችል ይህን ነገር አድሬስ አድርግ ያለው ጠቁም ያለው እኮ ምንም እኮ አላልኩም። ሰው እየሞተ ነው፣ መቆም አለበት። ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፍ ያስገደደኝ ፕራይም ሚኒስትሩ በየሄዱበት ቦታ ህዝብን የሚያስደስት ነገር በሚያደርጉ ሰዓት ነው። እያንዳንዱ ነገር ሆን ተብሎ የሚከናወኑ ይህ ተቃራኒ ነው። ምናልባት ይህም ነገር ቶሎ ካልቆመ እሳቸውን ያመነውን ህዝብ እሳቸውን የሚከተለውን ህዝብ ሌላ ነገር ውስጥ ስለሚከተው በግሌ ስላልተመችን ይህ ነገር በአፋጣኝ መቆም አለበት ነው ያልኩት። ማለት ያለብኝ መድረክ ደግሞ ትናንት ነበረ እንጂ ዝግጅቱ ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማስፋት ምናምን አይደለም። ከአባቱ አቶ ሁንዴሳ ቦንሳና ከእናቱ ወይዘሮ ጉደቱ ቦራ የተወለደው አርቲስት ሀጫሉ ሁንዴሳ ከባለቤቱ ወይዘሮ ፋንቱ ደምሳው ጋር ተጋብቶ አንድ የአምስት አመት አንድ የሁለትና አንድ ደግሞ የአንዲት ወር ጨቅላ በአጠቃላይ የሶስት ልጆች አባት ነበር። በቀብር ስነ ሥርዓቱ ላይ በመድረክ መሪው አማካኝነት መልእክት ያስተላለፈችው ባለቤቱ ወይዘሮ ፋንቱ ደምሰው የሀጫሉ ትዝታ ዘላለም በልቤ ውስጥ የሚቀመጥ ቢሆንም በሀጫሉ ስም በአዲስ አበባና በአምቦ ሐውልት እንዲቆምለት በራሴና በልጆቼ ስም እጠይቃለሁ ብላለች። በሌላ በኩል የአርቲስት ሀጫሉን ግድያ ተከትሎ በተቀሰቀሰ ተቃውሞ ምክንያት እስከ ትላንት ማታ ብቻ የፌደራል እና የኦሮሚያ ክልል ባረጋገጠው የቁጥር መረጃ 81 ሰዎች ተገድለዋል። የሰዎች ንብረት ተቃጥሏል። እንዲሁም በርካቶች የመቁሰል አደጋ ደርሶባቸዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ